የአውሮፓ በዓልና ባህል የሆነው ቫለንታይንስ ዴይ ወይም የፍቅር ቀንን ጨምሮ ሌሎች የምዕራባውያን ወግና ልማዶችን ኢትዮጵያውያን እንዳለ እየተቀበሉ ወይም ደግሞ አሳስተውና አጋን ነው እየወሰዱ ከባህልና ከማንነታችን ጋር ምን ያህል እንዲቃረን ያደርጉታል ሲሉ በርካቶች ትችት ያቀርቡበታል። ከተቼዎች ውስጥ ሳሊ አምሳሉ ገብረኪዳንና መሐንዲሱ የዩኒቨርሲቲ መምህር አቶ ረድኤት አባተን ጽዮን አወያየታቸዋለች። እንግዶቹን ጋብዘን ውይይቱን ለማድረግ መነሻ የሆነው ዋና ምክንያት በየአመቱ የሚከበረው እና በዘንድሮ አመት ደግሞ ባለፈው ማክሰኞ የካቲት 7 2009 ዓ ም የተከበረው የፍቅረኞች ቀን ነው። ይህ ባህል በኢትዮጵያ በተለይ ደግሞ አዲስ አበባን ጨምሮ በአንዳንድ ከተሞች በወጣቶች ዘንድ መከበሩ እየተለመደ መምጣቱና የአከባበሩ አከራካሪነት እያመዘነ መሄዱ ነው። ይህን በተመለከተም የቪኦኤ አማርኛ የፌስቡክ ገጽ ላይ ተሳታፊዎች አስተያየት እንዲሰጡበት ጠይቀንም በርካታ ተሳታፊዎች አስተያየት ሰጥተዋል። አንዳንዶቹ የፍቅር ቀን እስከሆነ ድረስ ከሌላ ሀገር ተቀብለን ብናከብረውም ምንም ጉዳት የለውም ሲሉ፣ አብዛኞቹ አስተያየት ሰጪዎች ደግሞ አከባበሩ ከባህል ያፈነገጠ ነው ሲሉ ትችት ሰንዝረዋል። ከኢትዮጵያ ባህል ያፈነገጠና ከሌሎች የተኮረጀ ዘመናዊ መሰል ማፈንገጥ የሚከናወነው በቫላንታይንስ ቀን ብቻ ሳይሆን በሌሎችም ድርጊቶች ጭምር ነው የሚል መከራከሪያ ያቀረቡም አልታጡም። ይህን ክርክር ይዘን በፌስቡክ ገጻቸው ላይ በጉዳዩ ላይ አስተያየት ሲሰጡ የነበሩ እንግዶችን ጋብዘናል። ሰዓሊ አምሳሉ ገብረ ኪዳንና በምህንድስና ሙያ ላይ የተሰማራው የዩኒቨርሲቲ መምህሩ አቶ ረዴት አባተ ናቸው። ቅሬታችሁ ምኑ ላይ ነው? ስል ጥያቄ አቅርቤላቸው ነበር። ሳሊ አምሳሉ ምላሽ በመስጠት ይጀምራል። ቅሬታው ምንድን ነው? በጣም አቢዝድ ተደርጓል። በዓሉ እዚህ ለአቅመ አዳምና ለአቅመ ሔዋን ያልደረሱ ልጆች ናቸው በዓሉን በዓላቸው አድርገው እየተከተሉ እያከበሩ ያሉት። አዋቂ የምትይው ሰው ብዙም አታይም። ምናልባት እንጃ አልፎ አልፎ ሊኖር ይችላል። እና እነኚህ ገና ለአቅመ አዳም ለአቅመ ሔዋን ያልደረሱ እህት ወንድሞቻችን በጣም በተሳሳተ አቅጣጫ ምናልባት በዓሉ ሊከበር በሚገባው ሳይሆን በጣም በተሳሳተ እራሳቸውን ለአደጋ በሚያጋልጥ ሁኔታ ነው እያከበሩት ያሉት። ከወላጅ ጋር ከቤተሰብ ጋር የሚፈጠረው ችግርና ጭቅጭቅ የሚታይና የሚገለጥ በየሚዲያውም የሚሰማ ነው። እሱ ብቻ ሳይሆን የፍቅር ቀን ፍቅር ብለን ስንል ከትርጉሙ ሲጀምሮ ባህላችን ያስተናግደዋል ወይ ፍቅረኛን ፍቅረኛነትን ሲጀመር ባህላችን ያስተናግደዋል ወይ ብለን ስንል ለኔ የሚያስተናግደው ሆኖ አላገኘሁትም ፍቅረኝነትን በገደብ ነው ባህላችን የሚያስተናግደው ምን ለማለት ፈልጌ ነው ወሲባዊ ተራክቦን አያካትትም የእኛ የፍቅረኝነት ጊዜ እስቲ አቶ ረዴት አባተ ቅሬታችሁ ምንድን ነው ለሚለው ጥያቄ ምላሽ ስጥና ለሰአሊ አምሳሉ ጥያቄ ይዤ እመለሳለሁ መልካም ያው፣ ሳሊ አምሳሉም እንዳነሳው የእኔ ተቃውሞ አለኝ በዚህ ጉዳይ ላይ ምንድን ነው ብዙ እያነሳን እየጻፍን የነበረው ቫላንታይንስ ዴይ ወይም ደግሞ ይሄ ፍቅረኛ ሞች ቀን ብለን የምናነሳው እኛን ኢትዮጵያውያንን አይገልጸንም ባህላችን አይደለም። በዚህ ጉዳይ ላይ ፍቅር መከበሩ ነውር አደለም። ፍቅርን ወንዝ አይገድበውም፣ ድንበር አይገድበውም፣ ወሰን የለውም፣ ጾታም አይለይም፣ ሃይማኖት፣ ዘር፣ ብሔርም አይልም ፍቅር ሆኖም ግን እንደዚህ ቀን ወስነንለት ስርዓት አዘጋጅተንለት የነጮቹን የምዕራባውያንን ተጽዕኖ አሳረፍንበት የምናከብረው ይሄ ቫላንታይንስ ዴይ ወይም የፍቅረኛ ሙሽ ቀን የሚባለው ወዳልተፈለገ አመንዝራነት ማለት ይቀላል። በእውነት ወዳልተፈለገ መንገድ ወጣቱን እየወሰደ ያለ ነውና ቆም ብለን ማሰብ የሚገባን በተለይ በዚህ ላይ ሚዲያዎቹ ናቸው። ትልቁን ተጽዕኖ እየፈጠሩ ያሉት እነሱ ናቸው የሚያራግቡት ይህንን ነገር በተቃውሞ መልክ ወይም ደግሞ ችግሩን አሳይቶ ጠቃሚ ጎኑ ምን ያህል ነው? ለእኛ የሚጠቅመን ባህላችን የቱ ጋ ነው? እውነት የፍቅር ታሪክ እኛ ቫላንታይንን ነው ወይም ማክበር ያለብን? የቫላንታይንን ባህል ከማክበር የበለጠ ወይም ደግሞ ከሱ ባሻገር ስለ ፍቅር የምናስብበት የራሳችን የፍቅር ወግ የለንም ወይ? ሐበሻነታችንን ኢትዮጵያዊነታችንን፣ ማንነታችን የሚገልጹ የፍቅር ታሪኮች የሌለን ህዝቦች ነን ወይ? ይህንን ልናከብር የምንችልበት የራሳችን መንገድ አለው እና ፍቅር መከበሩ ሳይሆን ስህተቱ ይህንን አጋጣሚ ተጠቅመን የምንወጣበት የምንወርድበት ያልተፈለገ አካሄድ እሱ ነው። እኔም በተቃውሞ እያነሳውኝ የነበረው እና ራሳችንን ባህል አድርገን የራሳችንን ወግ ሰርተን ቅርጽ አስይዘን መልክ አስይዘነው። ኢትዮጵያ የተለያየ ብሔር ብሔረሰቦች ያሉባት ሀገር መሆኗ ይታወቃል። ብዙ አይነት ባህል አለን፣ እምነት አለን። በዚህ ረገድ ላይ መስራት አንችልም ወይ ነው ክቡር ዶክተር ሐዲስ ዓለማየሁ እኮ ፍቅር እስከ መቃብር ላይ የጻፉት የነሰብለ ወንጌል እና የበዛብህ ታሪክ ብዙም ያስተምረን ቁም ነገር አለ። ስለዚህ ወደ ራሳችን ማንነት የምናመጣው ህይወት መሆን አለበት ነው። እንግዲህ ሰዓሊ አምሳሉ ህግም ሲጠቅሱ የፍቅር ባህላችን ይሄንን ከጋብቻ በፊት ያለውን ነገር የፍቅር ግንኙነቱ አይፈቅድም ብለዋልና። ነገር ግን አሁን ጊዜው እየተቀየረ ነው። ዓለም አንድ እየሆነች ነው። ወጣቶች የምዕራባውያን ትምህርት እየተማሩ በሄዱ ቁጥር፣ መቀራረቡ እየመጣ በሄደ ቁጥር ያንን እየተዉት ነው ያለውና እንደዚህ በሚሆንበት ጊዜ ላይ ይሄንን መቆጣጠር ይቻላል ወይ? ባህላችን ይሄ ነው ብሎ ማለት ይቻላል ወይ? ከዚሁ ጋር እንደው አያይዛችሁ እንድትመልሱልኝ። ይህንን ጥያቄ ወደ እናንተ ከማቅረባችን በፊት የፌስቡክ ገጻችን ላይ ለጥፈ ነው ነበረ። አሁን እናንተ በምትሉት ሀሳብ የሚስማሙ አስተያየት ሰጪዎች እንዳሉ ሁሉ ምን አለበት፣ የፍቅር ቀን ነው የፍቅረኞችን ቀን ብናከብር ምን ችግር አለው? ምንድን ነው ከባህልና ማንነት ጋር የሚያጋጨው ነገር? ያሉ አስተያየት ሰጪዎች አሉና እስቲ እዚህ ላይ መልስ ስጡኝ። ከሰዓሊ አምሳሉ ልጀምር። ባህላችን ፍቅርን የሚያስተናግድበት ቦታ በትዳር ውስጥ ያሉ ወይም ደግሞ ተጫጭተው ለትዳር ዝግጁ በሆኑ ሴትና ወንዶች ላይ ነው። ፍቅርን ከትዳር በፊት ከሆነ ወሲባዊ ተራክቦ ሳይኖረው ወደ ትዳር የሚያመራቸውን መግባባት እና መስማማት፣ ፍቅር፣ መተሳሰብ፣ መቀራረብ የሚከልሙበት ጊዜ ሆኖ ነው የሚታሰበው። ባህሉ አሁን እየተቀየረ መጥቷል በሉላዊነት ወይም ግሎባላይዜሽን አስተሳሰብ ምክንያት እና አሁን መጠበቅ ይቻላል። ይሄን ላልሽው እንግዲህ ስለ ሀገር ስናወራ ይሄ ነገር ይሄ የምዕራቡ ዓለም ጫና ያለበት ከተሞች ላይ ነው። ሀገራችን ከተማን የከተማ ሰውን ዳታ ስናይ አስራ አምስት በመቶ ተብሎ ነው የሚታሰበው። ሰማንያ አምስት በመቶ ደግሞ የገጠር ነዋሪ እና አሁንም የቀደመውን ባህል ባህሉ አድርጎ እየኖረው ያለ እንደሆነ ነው የሚታሰበው። እና እንግዲህ ይህንን ዳታ ስናስብ ሰማንያ አምስት ለአስራ አምስት ስለሆነ ጊዜው ረፍዷል። እና ተሸንፈናል፣ እጅ መስጠት ነው ያለብን ወደሚለው የሚያመራን አይመስለኝም። ችግሩ ምን መሰለሽ፣ ከትዳር በፊት ወሲብ የሚጀመርበት የፍቅር ግንኙነት መፍጠር አደጋ የሚሆነው አሁን ከዚህ በኋላ ተከትሎ የመጣ አንድ ችግር አለ። ከትዳር በፊት ከሌሎች ወንዶች ጋራ የወሲባዊ ተራክቦ ልምድ ያላቸው ሰዎች ለወሲብ አለመጣጣም ችግር እየተጋለጡ የትዳር መጽናት ወይም በትዳር ዘልቆ የመቆየት ሁኔታ አደጋ ላይ እየወደቀ መጥቷል። አንዱ ችግሩ ይሄ ነው። አሁን መተማመንና መግባባት ያለብት ነገር ይጠቅማል ወይስ አይጠቅምም በሚለው ላይ ነው። አዎ ግን አሁን ይሄ ለአንድ ቀን የሚደረግ በዓል ነው። በአንድ ቀን ውስጥ እንግዲህ ይሄ በሂደት የሚመጣ የባህል ችግር ነው የሚሆነው። በአንድ ቀን ውስጥ ይሄ ማሳያ ይሆናል ወይ? እስቲ ወደ ረዴት ልሂድና ቅድም እሱም መገናኛ ብዙሀንም ማስተዋጽኦ አድርገዋል የሚል ነገር አንስቷል። እና ይሄ ነገር ለአንድ ቀን ተደርጎ የሚያልፍ በመሆኑ ጉዳቱ እንዴት ነው ያያችሁት? በዚህ በተነሳው ሀሳብ ላይ መገናኛ ብዙኃን አንደኛ ሲጀመር መሰረታዊ ሀሳቡ ቫላንታይንስ ለእኛ ባህል ይሆናል ወይ የሚለውን ነው ማመን ያለብን። መነጋገርም ካለብን እሱን ነው አድምተን ማሰብ ያለብን። የቫላንታይንም ታሪክ ስንመለከተው ወደ ፍቅረኛሞች ቀንም ዞሮ አሁን መከበር ሲጀመር ኢትዮጵያ ውስጥ እየተደረገ ያለው እንደወረደ መቀበል ነው። በብዙ ነገሮች በዚህ በዓል ብቻ አይደለም እኮ አሁን ባለፈው የገና ባህል ሲከበር በነበሩት የፈረንጆቹ አዲስ ዓመት ላይ ብዙ የተለያዩ ነገሮች፣ ያው ቀደም እንዳልሽው ግሎባላይዜሽኑ ወይም ሉላዊነት ዓለምን ወደ አንድ መንደር የማምጣት የመሰልጠኑ የመዘመኑ አካሄድ በእኛ ባህል ውስጥ ትልቁን ተጽዕኖ እያሳረፈ ነው ያለው። ከእነሱ የምንወርሰው የምንቀበለው የምንኮርጀው ነገር የለም ማለት አይደለም። እንደ ወረደ ግን እየተቀበልን እያስተላለፍን የመጣናቸው ነገሮች ናቸው። አሁን መሰረታዊ ነገሩ የፍቅር ቀን ነው። እውነት የእኛ የኢትዮጵያ ቱባ ባህል ውስጥ ፍቅርን የምንገልጽበት የለም ወይ? ፍቅር ሲባል ደግሞ የፍቅረኛሞች ቀን ብቻ ነው ወይ መሆን ያለበት? አንድ ቀን ይሁን በአመት የሚከበረው ምንም ችግር የለውም። ለዚህ ለአንድ ቀኑ ግን ፍቅረኛሞች የሚለው ኮንሴፕት የሚወስደው አሁን እያየ ነው እኮ ባለ ነው ነባራዊ ሁኔታው ላይ እኮ ነው የምንነጋገረው። እየታየ ያለው ነገር ለፍቅረኛሞች የሚባለው ለጥንዶች የሚባለው ሚዲያዎቹ የሚያስተዋውቁት ሆቴሎች፣ ባር፣ ሬስቶራንቶች የሚጋብዙት በተለያየ በየመንገዱ በየአስፋልቱ ስንሄድ የምንመለከታቸው ነገሮች ወዴት ነው ጥሪው? ወዴት ነው መልእክቱ? ወዴት ነው ምሽቱን እንዴት በማሳለፍ ነው የሚደረገው? ግን ፍቅር የሚያስፈልገው ጥንዶቹ ብቻ ናቸው ወይ? ፍቅረኛሞቹን ቀን ስናከብር ባልና ሚስት አሉ እኮ ልጆች አሉ እኮ ቤተሰብ አለ ጓደኛ አለ የመጣውን ነገር መቀበል፣ ተጽዕኖውን ለምን በቀጥታ ተቀብለን። እርግጠኛ ነኝ እኔ በሚገርም ሁኔታ ይሄንን የጣሊያናው ከተማ እራሱ እንደዚህ የምታከብሩ አይመስለኝም። እዚህ ኢትዮጵያ ውስጥ እየተደረገ ያለውም ማለት ሁለታችሁንም በጣም አመሰግናለሁ። ማሳሰቢያ እሺ፣ እሺ ሳል አጠቃላይ ስለ ማንነት ስናወራ፣ ስለ ክብር፣ ስለ ሀገር፣ ስለ ሉዓላዊነት ስናወራ፣ እንዲያው ሀገሪቱ ባለቤት እና ኃላፊነት የሚወስድ አካላት ታለች። ይሄ ሁሉ ችግር ሲፈጠር መቼም መንግስት ሲባል እንግዲህ ከሚሰራቸው ስራዎች አንዱ ሀገርንና ሕዝብን ከእንደዚህ አይነት የባህል ወረራም በዩ ወረራ ሲፈጸም በጦር ባህልና ቱሪዝም እኮ አንዱ ስራ ይህን መቆጣጠር ነበር መሆን ያለበት። አዎ እና ሚዲያው እንዲህ ልቅ ሆኖ የብዙሀን መገናኛ ልቅ ሆኖ ለባህል ወረራ ሲያጋልጠን ሲዳርገን ዝም ብሎ መመልከት በጣም በእውነት ኃላፊነት የሚሰማውና ጠባቂ አካላት ታለች ሀገር ህዝቡ እና እንዲያው ህዝቡን ማሳሰብ የሚፈልገው ነገር አለ። ያው በነበረው በቀደመው ልማድ ነገሮችን ለመንግስት አሳልፎ በመተው ብዙ ነገር እየተበላሽ እየተጎዳን ማንነታችንን እያጣን እየከሰርን ነው እና እንዲያው የራሱን ስራ ራሱ ለመስራት ቢዘጋጅና እንዲህ አይነት ለማንነት ቀውስ ለወረራ የሚዳርጉን ነገር ሲኖሩ ራሱን መከላከል ቢችል ከማንም ምንም ባይጠብቅ ምክንያቱም ይህን ኃላፊነት የሚወስድ አካል በዚህ ዘመን በዚህ ጊዜ ስለሌለ ራሱ ለመወጣት እንዲቆርጥ ነው ማሳሰቡ የሚፈልገው ወይም ለተሰጠኝ ዕድል በጣም አመሰግናለሁ ሁለታችሁንም እግዜር ስጥልኝ በጣም አመሰግናለሁ እንግዲህ ውይይታችን እንደሚቀጥል ተስፋ አረጋለሁ በሌላ ጉዳዮችም ላይ እሺ አመሰግናለሁ መልካም ምሽት እግዜር ስጥልኝ ይሄ ነገር ጽዮን ቀደም ሲልም በመግቢያው ላይ እንደተባለው ብዙዎች ናቸው አስተያየቶቻቸውን የሚሰጡበት ትችቶቻቸውን የሚሰጡበት። የሚደግፉ አሉ፣ የማይደግፉ አሉ በዚህ ጉዳይ ላይ እና ቆንጆ ንግግር ነው ውይይት ነው የጀመርሽው እና አድማጮቻችንም እንዲሳተፉ እንጋብዛለን። እንግዲህ በፕሮግራሙ መግቢያ ላይ የምንደጠቀስ ነው በፌስቡክ ገጻችን ላይ በጣም ብዙ ሰዎች ሲከራከሩ ነበር በዚህ ጉዳይ ላይ እና ውይይቶችን እንቀጥልበታለን። መልካም እናመሰግናለን። አንቺንም ተሳታፊዎቹንም ሳሊ አምሳሉ ገብረኪዳን ከተማ መሀንዲሱንም ወይም የዩኒቨርሲቲውንም መምህር አቶ ረድኤት አባተን ዝግጅታችን ወደ መጠናቀቁ እየተቃረበ ነው። ክቡራትና ክቡራን አድማጮች እስከ ማጠቃለያው እስከ ማጠቃለያው እንግዲህ አንድ ሙዚቃ እንጋብዛችኋለን። የመኪያ በሀይሉን ጸጉሬን ቆጥረሃል የሚለውን ዜማ ነው የምንጋብዛችሁ። በእንጭዝም አዎ፣ በእኔ ስም ነው እንግዲህ። መኪያ በህይወት የለችም ወጣት ድንቅ ልጅ ቆንጆ ቅርስ ትታልን አልፋለች። እስቲ በእሷ ሙዚቃ እስከ ማጠቃለያው I'm I'm not a I'm not a bad my I just met the kind of guy i for. rt tarikn glbt str a a Some I, yeah, can it What